የዲሊው ዜና በመጀመሪያም ርዕሶቹን እንሆ። የዩናይትድ ስቴትስ ጦር ሶማሊያ ውስጥ የሚገኝ የአሸባብ ይዞታ ያለውን አካባቢ ትናንት በድሮን መደብደቡን አስታወቀ። የዩናይትድ ስቴትስ መከላከያ ሚኒስቴር እንደሚለው ኢድ አልአድሃ በሚከበርበት ዕለት ትናንት የአሜሪካ ጦር የደበደበው ጋልካዮ ከተባለው ከተማ አጠገብ የሚገኝ ስፍራን ነው። ጀርመንን ባጥለቀለቀው ጎርፍ ለተጎዳው ሕዝብ በአስቸኳይ ጊዜ መርጃ የሀገሪቱ መንግሥት 400 ሚሊዮን ዩሮ መደበ። የጀርመን ካቢኔ ዛሬ እንዳስታወቀው ገንዘቡ ያለ ቢሮክራሲ ውጣውረድ ለጉዳተኞች በቀጥታ ይከፋፈላል። ሄናን የተባለችው የቻይናን ግዛት ያጥለቀለቀ ጎርፍ ደግሞ በትንሽ ግምት 25 ሰዎችን ገደለ። ዴልታ የተሰኘው የኮሮና ልውጥ ተዋሲ በሚቀጥሉት ወራት በርካታ ሰዎች ሊይዝ እንደሚችል የዓለም ጤና ድርጅት አስጠነቀቀ። መጀመሪያ ህንድ አገር የተገኘው ፈጣንና ጠንካራ ተዋሲ እስካሁን በ124 ሀገራትና ግዛቶች ተሰራጭቷል። ዜናው በዝርዝር። ኢትዮጵያዊቱ አንጋፋ ጋዜጠኛ እሌኒ መኩሪያ ሞተች። 80 ዓመቷ ነበረ። ሌኒ በኢትዮጵያ ራዲዮና በኢትዮጵያ ቴሌቪዥን በተለይም በእንግሊዝኛው ቋንቋ አገልግሎት በዜና አንባቢነትና የተለያዩ ዝግጅቶችን በማጠናከር ትታወቃለች። ከቀደምት ኢትዮጵያውያት ጋዜጠኞች አንዷ የነበረችው ሌኒ በ1957 የኢትዮጵያ ቴሌቪዥን ስርጭት ሲጀምር ከመጀመሪያዎቹ ዜና አቅራቢዎች አንዷ በመሆን ሠርታለች። ከኢትዮጵያ መገናኛ ዘዴዎች በጡረታ ከተገለለች በኋላም ቢቢሲን ጨምሮ ለተለያዩ ዓለም አቀፍ መገናኛ ዘዴዎች በዘጋቢነት አገልግላለች። የቀድሞ ባልደረባዋ አንጋፋው ጋዜጠኛ ንጉሴ አክሊሉ እሌኒን አንደበቷ አስደሳች፣ ተግባቢና ግልጽ የራዲዮ ሰው ይላታል። ሌኒ መኩሪያ እንግዲህ በጣም ጎበዝ የሬዲዮ ሰው ነበረች። በእርግጥ እሷ በእንግሊዝኛው ቋንቋ ክፍል ነበር የምትሰራው አንደበቷ በጣም ደስ ስለሚል የአማርኛም በተለይ ማስታወቂያዎችን ትሰራ ነበረ እና ማስታወቂያ ሚኒስቴር ውስጥ ፈርጥ ሆነው ታዩ ከነበሩ የሬዲዮ ጋዜጠኞች መካከል ሌኒ መኩሪያ ነች። እኔም ደርሼባታለሁ እና ለሬዲዮ እንደው በእውነት እንደው ድምፅዋ፣ አቀራረቧ፣ ሁኔታዋ፣ ግልጽነቷ፣ ከሰው ተግባቢነቷ ሁሉ እጅግ በጣም ደስ የምትል ጋዜጠኛ ነበረች። ሌኒ በነቀርሳ ወይም ካንሰር ህመም ተይዛ በህክምና ስትረዳ ነበረ። ዛሬ ከቀትር በኋላ አረፈች። ባለትዳርና የሶስት ልጆች እናት ነበረች። የዩናይትድ ስቴትስ ጦር ሶማሊያ ውስጥ የሚገኝ የአሸባብ ይዞታ ያለውን አካባቢ ትናንት በድሮን መደብደቡን አስታወቀ። የዩናይትድ ስቴትስ መከላከያ ሚኒስቴር እንደሚለው የኢድ አልአድሃ በዓል በሚከበርበት ዕለት ትናንት የአሜሪካ ጦር የደበደበው ጋልካዮ ከተባለው ከተማ አጠገብ የሚገኝ ስፍራን ነው። በድብደባው የደረሰ ጉዳት ስለመኖር አለመኖሩ ግን የሮይተርስ ዘገባ የጠቀሰው ነገር የለም። ፕሬዚደንት ጆ ባይደን የሚመሩት የዩናይትድ ስቴትስ አስተዳደር ስልጣን ከያዘ ወዲህ የአሜሪካ ጦር የሶማሊያ አክራሪ ደፈጣ ተዋጊ ቡድን አሸባብን የሚቆጣጠረውን አካባቢ ሲያጠቃ የትናንቱ የመጀመሪያው መሆኑ ነው። ሰሜናዊ ናይጄሪያ ውስጥ ያሸመቁ ታጣቂዎች ከስድስት ዓመት በፊት አግተዋቸው የነበሩ አንድ መቶ ሰዎችን ለቀቁም። ዛምፋራ የተሰኘው የሰሜን ናይጄሪያ ግዛት ፖሊስ ቃል አቀባይ መሐመድ ሼኹ ዛሬ እንዳስታውቁት ከተለቀቁት ሰዎች አብዛኞቹ የሚያጠቡ እናቶችና ልጆች ናቸው። ዛሬ መለቀቃቸው የተነገረው ሰዎች ባለፈው ግንቦት ማብቂያ ማናዋ ከተባለው መንደር የታገቱ ናቸው። ሰሜናዊ ናይጄሪያ ውስጥ የሸመቁ ሽፍቶች ሰላማዊ ሰዎችን በተለይም ተማሪዎችን በተደጋጋሚ እያገቱ ቤዛ እንዲከፈላቸው ይጠይቃሉ። ካለፈው የካቲት ወዲህ ብቻ ከ800 የሚበልጡ ተማሪዎች ከየትምህርት ቤቶቻቸው ታግተው ነበረ። የዛምፍራ ግዛት ፖሊስ ቃል አቀባይ ሼሁ እንደሚሉት ግን ዛሬ የተለቀቁት ታጋቾችን ለማስፈታት መንግሥት የከፈለው ቤዛ የለም። ይህ ዶቸ ቬለ ነው። የጀርመን መንግሥት በጎርፍ ለተጥለቀለቁ አካባቢ ነዋሪዎች መርጃ 400 ሚሊዮን ዩሮ መደበ። የጀርመን የሚኒስትሮች ምክር ቤት ወይም ካቢኔ ዛሬ ባሳለፈው ውሳኔ መሰረት ገንዘቡ በጎርፍ ለተጎዳው ሕዝብ ያለ ብዙ የቢሮ ውጣ ውረድ በአስቸኳይ የሚሰጥ ነው። የገንዘብ ሚኒስትር ኦላፍ ፎልስ ዘለ ጋዜጠኞች እንደነገሩት የእርዳታው ገንዘብ አደጋው በደረሰባቸው በሁለት ክፍለ ግዛቶች አማካኝነት ለጉዳተኞች ይዳረሳል። ለሚፈልጉ በሙሉ አሁን አስቸኳይ እርዳታ ያገኛሉ። እርዳታው አስፈላጊ በሆነበት መጠን አደጋው በደረሰባቸው ክፍለ ግዛቶች አማካይነት ካለምንም የቢሮክራሲ ውጣውረድ ይከፋፈላል። ዳግም ግንባታ ብዙ ቢሊዮን ዩሮና ምናልባት ዓመታት መጠየቁ አይቀርም። ይሁንና አሁኑኑ መጀመር እንችላለን። በዳግም ግንባታው ሂደት የሚገጥሙ ፈተናዎችን ከክፍለ ግዛት አስተዳደሮች ጋር ለመጋፈጥ ዝግጁ ነው። ሁሉም ሰው በዚህ መተማመን ይችላል። ይህ የፖለቲካ ፍላጎታችን ነው። ለአስቸኳይ እርዳታ ከተመደበው አራት መቶ ሚሊዮን ዩሮ የፌዴራሉ መንግሥት ግማሹን ሲያዋጣ በአደጋው የተጎዱት የኖርድ ራይን ቬስትፋሊያና የራይንላንድ ፋልስ ክፍለ ግዛቶች ደግሞ ቀሪውን 200 ዩሮ ያዋጣሉ። በሁለቱ ግዛቶች ባለፈው ሳምንት ለተከታታይ ሶስት ቀናት የጣለው ዝናብ ያስከተለው ጎርፍ የገደላቸው ሰዎች ቁጥር ከ170 በልጧል። አብዛኛው ሰው የሞተው ከዚህ ዶቼ ቬለ ከሚገኝበት ከቦን ከተማ በጥቂት ኪሎ ሜትር ርቀት ላይ በሚገኘው አህር ቫይለር በተባለው አካባቢ ነው። ጎርፍ ቤልጅግም ውስጥ ከ30 በላይ ሰዎች ገድሏል። ከሞቱት ሌላ በብዙ መቶ የሚቆጠሩ ሰዎች እስካሁን ድረስ ያሉበት ስፍራ አልታወቀም። ከጀርመንና ከቤልጅግ በተጨማሪ ኔዘርላንድስን፣ ላክሰምበርግን፣ ኦስትሪያም፣ ስዊዘርላንድና ቼክ ሪፑብሊክን ያጥለቀለቀው ጎርፍ በብዙ ቢሊዮን ዩሮ የሚገመት ንብረት አውድሟል። መንገዶችን፣ ድልድዮችን፣ ሐዲዶችን፣ የመብራት የውሃና የስልክ መስመሮችን አበላሽቷልም። በሌላ የጎርፍ ዜና የቻይናን ማዕከላዊ ግዛት ሄናንን ያጥለቀለቀ ጎርፍ በትንሽ ግምት 25 ሰዎች ገደለ። በብዙ መቶ ሺህ የሚቆጠሩትን አፈናቀለም። የአደጋ ሰራተኞች እንዳስታውቁት ከሟቾቹ ገሚሱ የሞቱት ሄናን ግዛት ርዕሰ ከተማ ዣንግዡ ውስጥ በባቡር ሲጓዙ በድንገት ደራሽ ውሃ ተውጠው ነበረ። የአየር ንብረት አጥኚዎች እንደሚሉት ሄናን ግዛት ከፊል አካባቢዎችን ያጥለቀለቀው ጎርፍና የመሬት መደርመስ የደረሰው በአካባቢው ከአንድ ሺህ ዓመት ወዲህ ታይቶ የማይታወቅ ከባድ ዝናብ ከጣለ በኋላ ነበረ። ጎርፉ 12 ሚሊዮን ህዝብ የሚኖርባትን የዣንግዡን ከተማ የመንገድ የመብራት የውሃና የስልክ መስመሮችን በጣጥሷል። የአደጋ ሠራተኞችና ሕዝብ ለመርዳት የዘመተው ጦር ከ200 ሺህ የሚበልጥ ሕዝብ በጎርፍ ከተጥለቀለቀው አካባቢ ማሸሻቸው ተነግሯል። ብሪታንያ ከአውሮጳ ህብረት አባልነት በመውጣቷ ምክንያት ከህብረቱ ጋር የገጠመችው ውዝግብ አሁንም በየሰበብ አስባቡ እያመረቀዘ ነው። የብሪታንያና የአውሮጳ ህብረት ባለሥልጣናት ከአሰልቺ ድርድርና ውይይት በኋላ የወደፊት ግንኙነቶቻቸውን የሚመለከት ስምምነት ተፈራርመው ነበረ። ከስምምነቱ አንዱና ብዙ አወዛግቦ የነበረው የሁለቱን ወገኖች የድንበር አካባቢ የንግድ ልውውጥ የሚመለከተውም ነበረ። ብሪታንያ ሰሞኑን የአውሮፓ ህብረት አባላት ከሰሜን አየርላንድ ጋር ስለሚያደርጉት የንግድ ልውውጥ በሚመለከተው የስምምነት ክፍል ላይ አዲስ ድርድርና ስምምነት እንዲደረግ ጠይቃለች። ህብረቱም የብሪታንያን ጥያቄ አልተቀበለውም። የህብረቱ ኮሚሽን ምክትል ፕሬዚደንት ማሮስ ሴቮኮቪች ዛሬ እንዳሉት ከሰሜን አየርላንድ ጋር ስለሚደረገው ንግድ የተፈረመው ልዩነት ለማስወገድ ህብረታቸው ከዚህ ቀደም በተፈረመው አጠቃላይ ስምምነት መሰረት መፍትሄ ቢፈልግ እንጂ አዲስ ድርድር አይጀምርም። ዴልታ የተሰኘው የኮሮና ልውጥ ተኋሲ በሚቀጥሉት ወራት በርካታ ሰዎችን ሊይዝ እንደሚችል የዓለም ጤና ድርጅት ደብሊው ኤች ኦ በእንግሊዝኛ ምህጻሩ አስታወቀ። ዓለም አቀፉ የጤና ድርጅት እንደሚለው አደገኛው ተዋሲ እስካሁን ድረስ በ124 ሀገራት ወይም ግዛቶች ውስጥ ተሰራጭቷል። እስካሁን ከታወቁት የኮሮና ተዋሲ አይነቶች መጀመሪያ ብሪታንያ የተገኘው አልፋ በ180 መጀመሪያ ደቡብ አፍሪቃ ውስጥ የተገኘው ቤታ በ130 መጀመሪያ ብራዚል የተገኘው ጋማ በ78 ሀገራት ወይም ግዛቶች ተዛምተዋል። መንበሩን ጄኔቭ ስዊትዘርላንድ ያደረገው የጤና ድርጅት እንደሚለው ህንድ ሀገር የተገኘው ዴልታ የተባለው ተህዋሲ ግን ከሌሎቹ ሁሉ የበለጠ ሰው መጉዳቱ አይቀርም። ይህ ዶቸ በለ ነው። ቀጥሎን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የዩናይትድ ስቴትስ ጦር ሶማሊያ ውስጥ የሚገኝ የአሸባብ ይዞታ ያለውን አካባቢ ትናንት በድሮን መደብደቡን አስታወቀ። የዩናይትድ ስቴትስ መከላከያ ሚኒስቴር እንደሚለው ኢድ አልአድሃ በሚከበርበት ዕለት ትናንት የአሜሪካ ጦር የደበደበው ጋልካዮ ከተባለው ከተማ አጠገብ የሚገኝ ስፍራን ነው። ጀርመንን ባጥለቀለቀው ጎርፍ ለተጎዳው ሕዝብ ለአስቸኳይ ጊዜ መርጃ የሀገሪቱ መንግሥት 400 ሚሊዮን ዩሮ መደበ። የጀርመን ካቢኔ ዛሬ እንዳስታወቀው ገንዘቡ ያለ ቢሮክራሲ ውጣውረድ ለጉዳተኞች ይከፋፈላል። ሄናን የተባለችውን የቻይናን ግዛት ያጥለቀለቀው ጎርፍ ደግሞ በትንሽ ግምት 25 ሰዎች ገሏል። ዴልታ የተሰኘው የኮሮና ልውጥ ተህዋሲ በሚቀጥሉት ወራት በርካታ ሰዎች ሊይዝ እንደሚችል የዓለም ጤና ድርጅት አስጠነቀቀ። መጀመሪያ ህንድ ሀገር የተገኘው ፈጣንና ጠንካራ ተህዋሲ እስካሁን በ124 ሀገራትና ግዛቶች ተሰራጅቷል። የዜናው መልእክት የእስካሁኑ ነበር።